ዓለም እጅግ አስከፊ በሆነ ወረርሽኝ ውስጥ ካለፈ ገና ሁለት ዓመቱ ነው። ኮቪድ እጅግ አደገኛ መሆኑ ብዙዎቹን ተስፋ ወደ ማስቆረጥ ደረጃ ድረስ የደረሰበት ሁኔታ እንደነበር የምናስታውሰው ነው። ከዛ አንጻር አዲስ ወረርሽኝ ሲመጣ ያወረርሽኝ የሚጠይቀውን ጥንቃቄ በቀላሉ ማቆም የሚቻል እንኳን ቢሆን ያን አይነት ጥንቃቄ ያለማድረግ ቸሌ ማለት ዝንባሌ ይኖራል ይባላል እና ወረርሽኞችን በመታከት የማየት ዝንባሌ ወይንም ደግሞ እኔን አይመለከተኝም አይነት ደረጃ የመድረስ ሰዎች ላይ የሚፈጥረው የመሰላቸት ዝንባሌ አንዳንዴ ለውይይት ሲነሳ ይታያል። እንዲህ ያለ ስጋት አለዎት? ሰዎች በመሰላቸት ማድረግ የሚገባቸውን ጥንቃቄ እንዳያደርጉ፣ ወይንም ደግሞ ይዘናጋሉ የሚል ስጋት አለዎት? አዎ ይሄ ስጋት ሁልጊዜ አለ። ኮቪድ በአለማችን ላይ ምን ሰርቶ እንደሄደ በተለይ ደግሞ አሜሪካን ሀገር ውስጥ ሁላችንም አይተነዋልኝ የአንድን ሀገር ማህበረሰብ ያናጋ የኢኮኖሚ ሁኔታ ያናጋ። ግን አሁን ለምሳሌ ኮቪድ እያለም ወደ መትሸሸ አካባቢ አይተኸዋል። ብዙ ሰዎች ማድረግ የሚገባቸውን ነገር ሳያደርጉ እየቀሩ እየተያዙ መጥቷል። ቫክሲን አንወስድም ያሉ ደዚህ ከሆነ መሰረታዊ የሆነ መከላከያ ማስክ ማድረግ የሚቃወሙ ብዙ ሰዎች ነበሩ። እንግዲህ በኮቪድ ነው። ይሄ ኮቪድ ምን ያህል ገዳይ እንደሆነ አይተነዋል። በተለይ ደግሞ የመጀመሪያዎቹ ስድስት ወራት ላይ ምን ያህል ገዳይ እንደሆነ አይተነዋል። ይህ ቫይረስ በሚመጣበት ሰዓት፣ አይ ይሄ ሩቅ ቦታ ነው ያለ ሌላ ሁጉር ነው ያለ እንደዚህ አናድርግ ምናም የሚል መሰላቸት ሊመጣ ይችላል። በተጨማሪ ደግሞ የመግደል አቅሙ ደግሞ ከዛም በጣም ያነሰ ስለሆነ ቀላል ነው የሚሆነው። ዶክተር ነጋ እስኪ አሁን ደግሞ ህክምናውን የሚመለከቱትን ጭብጦች መልከት እናድርግ። ለመሆኑ ይህን ኤምፓክስ የተባለ ተላላፊ በሽታ ለማከም የሚያግዙ መድኃኒቶች አሉ? ካሉ የትኞቹ ናቸው? ለማንስ ነው የሚሰጡት? አንድ ሰው ከተያዘ በኋላ የሚሰጡ አንታይቫይራል የተባሉ መድኃኒቶች አሉ። ሁሉም መድኃኒቶች አሁን በአሜሪካው ኤፍዲኤ የተረጋገጠላቸው የተመሰከረላቸው አይደሉም፣ አፕሮድ አይደሉም። ለሁሉም ሰው አይሰጡም። ለተወሰኑ ሰዎች ብቻ ነው የሚሰጠው። እጅግ በጣም ከባድ በሽታ ያላቸው፣ የአይን ኢንፌክሽን የሚያመጣል ከሆነ እርጉዝ ወይንም የሚያጠቡ ሴቶች ከሆኑ ወይንም ኢሚኒታቸው ዝቅተኛ ደረጃ ላይ የሆነ ለምሳሌ ያህል እጅግ በጣም የገፋ የኤች አይቪ ኢንፌክሽን ያላቸው ወይም በዚህ ሀገር ኦርጋን ትራንስፕላንት ንቅለ ተከላ የሚባለው አድርገው ያንን ለመከላከል ያኛውን ሰውነታችን ያን ለማስወገድ ጥረት እንዳያደርግ ለመከላከል የሚሰጡ መድኃኒቶች አሉ። መከላከያችንን በጣም ዝቅ የሚያደርጉ እንደዛ አይነት ሰዎች ላይ ወይም በተለያየ መንገድ የመከላከያ ያላቸው የቀነሱ ሰዎች ላይ ነው የሚሰጠው። ግን እንደዛም ሆኖ እነዚህ መድኃኒቶች ሁለት ሶስት ናቸው፣ በደንብ ለዚህ መሽታ ሊሆኑ ይችላሉ ተብሎ ተረጋግጦ ማስተማመኛ አልተሰጣቸውም። በዚህ ሀገር ኦፍ ሌብል ወይም ኤክስፐሪመንታል ድራግስ የሚባሉ በሙከራ ላይ ያሉ ናቸው ገና። በሙከራ ላይ ያሉ ናቸው። መልካም ዶክተር ነጋ፣ እስኪ ደግሞ ክትባቱን የሚመለከተውን ሁኔታ እናጤነው። ለዚህ በልማድ የዝንጀሮ ፈንጣጣይ በመባል ቀደም ሲል ይታወቅ ለነበረ በርካታ ሀሳቦችን ላነሳንበት የህመም አይነት የመከላከያ ክትባትን የተመለከተ ጉዳይ የተለየ ትኩረት እየሳበ ነው። ለመሆኑ ክትባቱ በሽታውን በመከላከሉ ረገድ ምን ያህል ለስኬት የበቃ ነው? አዎ ይሄ ኤም ፖክስ የዝንጀሮ ፈንጣጣ የሚባለው በሽታ ክትባት አለው። ክትባቱም በጣም ስኬታማ ነው፣ ጥሩ ውጤት ያመጣል። ይሄ ክትባት ድሮ የፈንጣጣ በሽታን ከዓለም ላይ ለማስወገድ የተጠቀምንበት ክትባት ነው። እንግዲህ ኤምፖክስ የኦርቶፖክስ ቫይረስ አንዱ አባል ነው እና እነዚህ ቫይረሶች ብዙ ዝርያዎች አሏቸው። ስሞል ፖክስ የሚያመጣው ቫሪዮላ የሚባል ቫይረስ አለ። የዝንጀሮ ፈንጣጣ የሚያመጣው አለ። ታና ፖክስ የሚባል አለ። ካሜል ፖክስ የሚባል አለ። ካው ፖክስ የሚባል አለ። አላስካ ፖክስ የሚባል አለ። የተለያዩ ብዙ ዝርያዎች አሏቸው። ከእነዚህ ሁሉ ቫይረሶች አንዱ ቫይረስ ቫክሲኒያ ቫይረስ የሚባለው የዲኤንኤ ቫይረስ ነው። እሱ ነው ለፈንጣጣም ለዝንጀሮ ፈንጣጣም በሽታ ክትባት የሚውለው። ይሄ ቫይረስ የተለየ ባህር ያለው ቫክሲኒያ ቫይረስ የሚባለውና የተለያዩ አጥቢ የሆኑ እንስሳትን ሴሎች ኢንፌክት ማድረግ ይችላል። እና በዚህ ኔቸሩ በቫይረስ ቫክሲን ሪሰርች ላይ ትልቅ ቦታ ያለው ቫይረስ ነው። ከፈንጣጣም ከዝንጀሮ ፈንጣጣም ጋር አንድ አይነት ዝርያ ስላለው ይህን ቫይረስ ተጠቅመው ነው ክትባቱን የመጣው ይሰሩ ክትባቱን የተሰራው ይሄ ክትባት ፍቱን ስለሆነ ፈንጣጣን ሙሉ በሙሉ ከምድረ ገጽ ለማጥፋት ተችሏል። አንድም በሽታ ከምድረ ገጽ ለማጥፋት በጣም ከባድ ነው። ፈንጣጣ የተለያዩ የራሱ የሆኑ ባህሪዎች ስላሉት ነው ከዚህ ዓለም የጠፋው። ምክንያቱም ፈንጣጣ ከሰው በላይ ሌላ ሪዘርቫ ወይም ተሸክሞ የሚይዘው ሌላ እንስሳ የለም፣ ከሰው ብቻ በመገኘቱ ነው። ሰውን ብቻ ነው ኢንፌክት የሚያደርገው እና ለዛ ነው የጠፋው። ወደ መንኪፖክስ ስንመጣ አሁን መንኪፖክስ ፈንጣጣ ለማስወገድ በተደረገው ክትባት ያኔ ብዙ ሰው ስለተከተበ ብዙ ሰው ኢሚዩኒቲ የመከላከያ ኃይሉ ስላለው ይህ ቫይረስ በደንብ አይታይም ነበር። አሁንም ተለቅ ተለቅ ባሉት ሰዎች ላይ ብዙም አይታይም። ይሄ ክትባት እስከ አምስት አመት ድረስ ምንም አይነት በሽታ ኢንፌክሽን እንዳይይዝ ማድረግ ይችላል። እስከ ሀያ አመት ድረስ ደግሞ አንድ ሰው ቢያዝም ከባድ በሽታ እንዳይሆን ሊቆጣጠሩ ይችላል። የሰውነታችን መከላከያ እና ፍቱን ክትባት ነው። ዶክተር ነጋ ይህ ክትባት ከአንድ በላይ አይነቶች ይኖሩት ይሆን? ከሆነስ ጠባያቸው ምን ይመስላል? እንዴትስ ነው ከበሽታው የሚከላከሉት? ክትባቱ ሁለት አይነት ነው። የመጀመሪያው ክትባት በእንግሊዝኛ ሬፕሊኬሽን ኮምፒተንት የምንለው ነው። ማለት ላይቭ የሆነ ቫይረስ ነው። ሰውነታችን ውስጥ ገብቶ ይራባል። ግን ብዙም በሽታ ስለማያመጣ አንቲቦዲም በመፍጠር ሰውነታችን መከላከያ ኃይል እንዲኖረው ያደርጋል። ግን ይህን ክትባት ብዙውን ጊዜ የመከላከያ ኃይላቸው በጣም ለተጎዱ ሰዎች ለምሳሌ ያህል አድቫንስድ የቲይ ኢንፌክሽን ላላቸው ወይንም በተለያዩ ምክንያት በኦርጋን ትራንስፕላንቴሽን ይሁን በካንሰር ይሁን በኪሞቴራፒ ይሁን የመከላከያ ኃይላቸው በጣም የተጎዳ ዝቅተኛ የሆኑ ሰዎች ላይ ይህ ክትባት አይሰጥም። ለምን? ሰውነታችን ውስጥ ገብቶ መራባት ስለሚችል ራሱ በጣም ከባድ በሽታ ሊያመጣ ይችላል። በዚህ ፈንታ ሌላ ቫክሲን አለ። ይህ ሁለተኛው ቫክሲን ከዚሁ ከቫክሲኒያ ቫይረስ ነው የተሰራው። ግን በተለይ አጥቢ እንስሳት ላይ፣ ሰዎች ሴል ውስጥ ገብቶ የመራባት አቅም የለውም። በተለያዩ ሴል ካልቸሮች ስለተላለፈ ይህ ቫይረስ በሽታ አይመጣም። የመራባት አቅም የለውም። ግን ሰውነታችን መከላከያ አንቲቦዲ ሊሰራ የማድረግ ችሎታ አለው እና ይሄኛው ሁለተኛው ቫይረስ ብዙም ሳይድ ኢፌክት የለው እና የመከላከያላቸው ለተጎዱሶች የሚሰጥ ነው እና ሴፍ የሆነበት ችግር የማያመጣ ቫክሲን ነው ማለት ነው። መልካም ሰፋ ያሉ ዝርዝሮችን ነው የተመለከት ነው። የበሽታውን ስርጭት አዝማሚያና በዓለም ዙሪያም ያለውን ይዞታ በተመለከተ በተለያዩ ጊዜያት ሂደትን ተከትለን መላልሰን መጎብኘታችን አይቀርም። ለአሁኑ ግን ዶክተር ነጋ አሊ ጎጂ፣ የሜሪላንድ ክፍለ ግዛቷ የራክቪል ከተማ የሼዲ ግሮቭ የአድቬንቲስት የጤና እንክብካቤ ክሊኒክ የተላላፊ በሽታዎችና የጽኑ ህሙማን ልዩ ሐኪም ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። አብሮ ይስጠን።